በአዲስ አበባ ከተማ ቆሼ ተብሎ በሚጠራው አካባቢ ከደረሰው የመደርመስ አደጋ የተረፉ ቤተሰቦች አንዳንዶቹ ተገቢውን እርዳታ ማግኘት አልቻልንም፣ እርዳታም አልተደረገልንም፣ ወሬውን እንጂ በተግባር ያየነው ነገር የለም ሲሉ እያማረሩ ነው። እንዲያውም ከድንኳን ወጥታችሁ ቤት ተከራይታችሁ ግቡ ተብለናል ብለዋል። በሌላ በኩል የአዲስ አበባ ከተማ አስተዳደር በአደጋው ጉዳት ለደረሰባቸው ነዋሪዎች በንፋስ ስልክ ላፍቶና ኮልፌ ቀራኒዮ ክፍለ ከተሞች ውስጥ በበርካታ ሚሊዮን ብር ወጪ የተሰሩ አንድ መቶ አስር የመኖሪያ ቤቶች ለተጎጂዎች ማስረክቡን በሀገር ውስጥ መገናኛ ብዙኃን ይፋ አድርጓል ሲሆን ግርማ በ በአዲስ አበባ ከተማ በኮልፌ ቀራኒዮ ክፍለ ከተማ በተለምዶ ቆሼ እየተባለ በሚጠራው አካባቢ መጋቢት ሁለት ቀን 2009 ዓ.ም ተመረተ በደረሰው ምክንያቱ ባልታወቀ የቆሻሻ ክምር የመደርመስ አደጋ ቤተሰቦቻቸውን ያጡና ከቤት ንብረታቸው የተፈናቀሉት ለ24 ቀናት በድንኳን ውስጥና በመጠለያ እንደሚገኙ ለአሜሪካ ድምጽ ተናገሩ። የአሜሪካ ድምጽ ካነጋገራቸው ተጎጆዎች መካከል በመገናኛ ብዙኃን ለቆሼ አካባቢ ተጎጆዎች ቤት ተሰጣቸው ሲባል መስማታቸውን ገልጸው ምናልባት ቀደም ሲል የጨረቃ ቤት እየተባለ የሚጠራና በመጠለያ ውስጥ ቆሻሻው አካባቢ ይገኙ ለነበሩ ሰዎች ተሰጥቷቸው ሊሆን እንደሚችል ገልጸው ካርታ ኖሯቸው በማህበር ቤት ሰርተው ይኖሩ ለነበሩና ለተከራዮች ግን ቃል መገባቱን እንጂ እስካሁን ምንም የደረሳቸው የተጨበጠ ነገር እንደሌለ ይናገራሉ። ከልጅነቱ ጀምሮ የአካባቢው ነዋሪ የነበረና በነብስ አድንና በአስክሬን ቁፋሮ ስራ ውስጥ ሲሳተፍ የነበረ ወጣት አባይ ጀንበሩ አሁን ስላለ ሁኔታ ሲገልጽ ቤተሰቦቻቸውንና ቤት ንብረታቸውን ካጡት በተጨማሪ ለአደጋ ሊጋለጡ ይችላሉ በሚል ስጋት ከቤታቸው እንዲወጡ የተደረጉትን ሰዎች ጨምሮ በአንድ ላይ በድንኳን ውስጥና ሰው ጋር ተጠግተው እንደሚገኙ ይናገራል። በቤት ኪራይ ይሰጣል ለቀቁ ተብሎ ወጣው ነበረ። አሁን አንድ ሳምንት ሆናቸው ከወጡ እንኳን ከራሳቸው ኪስ ነው የከፈሉት። አሁን መጥቶ እንዲ ነው እንዲህ ነው የሚያለው ያለ ሰው የለም። ስ አንድ ሁለት ሰው ምናምን ነው ከአንድ ማህበር የሚሰልክ ከተባለ ማህበር አንድ ሁለት ሰው ምናምን ነው ቤቱ አልወጣም ብሎ የቀረ የቤት ኪራይ ዓመት ይከፈላል ተብሎ ነበረ። ምንም የተቀየረ ነገር የለም እስካሁን ምንም አምስት ሳንቲም አልሰጠም። ሁሉም ከፍሎ የሚኖረው በራሱ ብር ነው። የቤት ኪራይ ራሱ ጠፍቶ አንድ ክፍል ቤት ሁለት ሺ አምስት መቶ ሶስት ሺ ብር እየከፈለ ነው ሰው እየኖረ ያለው ያ ማለት ከዚህ ቤት የሚበላው አካባቢ የሚሰራ የነበረ ሰው ነው በኪራይ ብር ነበረ ቀለብ እንኳን የሚችለው የነበረው። አሁን ግን ያለውን ብር ለኪራይ የሚከፍል ከሆነ ቀለብ ራሱ ኬት ኬታ ምጡ ይሆናል አዘንተኞች ያው የተባሉትም ድንኳኑ የነበሩትም ድንኳኑ ተነስቷል። የሟቸው ቤተሰቦች እንኳን ያው መጀመሪያ መሬት ተሰጧቸው መሬታቸው ምናም ተሸንሽሎ ምን አይተዋል። ሙሉ ቤተሰብ ንብረትና ቤት ያጡት ማለት ነው። ነዋሪው ደግሞ እዛ አካባቢ የማህበር ቤቶች ደግሞ ነዋሪው ደግሞ ምንም አዲስ ነገር የለም። ሌላው አቶ አብዱ ሙደሲር መሐመድ አሁንም መጠለያ ውስጥ እንደሚገኙ ይናገራሉ። ተጎጂ አካሎች እኛ ንብረታችን፣ ልጆቻችን፣ ምናችን ያለቀው እኛ ግን አሁን ተሰጠ የሚባሉ ቆሾ የሚባል በላይ ላይ እየሰሩ ነበሩ። ማንኛውም ነገር ክንም የነሱ ተደረገ፣ በቃ እኛ ወደ ኋላ ቀረ። የዘገየበት ምክንያት እናቆ ነገር የለም። ተጎጂ መሆናችሁን እዛ ጋር ቤት እንደነበራችሁ ካርታ እንደነበራችሁ አስመዝግባችኋል? አስመዝግበናል። ነው ቃል የተገባላችሁ ነገር ሳለ በእርግጥ ይሆናችኋል የሚል ቦታ ወስቶ አሳይቶናል። ይህን ቦታ ነው የሚሆነን ብለን መርጠናል። ያው በቆርቆታቸው ዝም ብሎ ቁጭ ብለዋል እስካሁን። እናንተ ናችሁ የምትሰሩት ወይስ ተሰርቶ ነው የሚሰጣችሁ የተባላችሁት? ምርጫችን እንደ ማህበሩ ካታ ያለን ሰዎች ራሳችን ባለሙያንን ራሳችን የሰራ ነው። ከዚህ እኛ ራሳችን እንሰራለን የሚል መንግስት ይስራ ወይስ እናንተ ሰራላችሁ ምርጫ ብሎ ጠይቆናል። ራሳችን እንሰራለን የምን ምላሽ ደብዳቤ ጽፈን ነበረ፣ እንዲያው ምላሽ አላገኘንም። ስንት ጊዜ ሆናችሁ ደብዳቤ ከጻፋችሁ? ሳምንቱ አስራ አምስት ቀን ይሆናል። ቤቱ እስኪሰራ የት ነው የምትሆኑት? አሁን እስካሁን በድንኳን ነው ያለ ነው። ከዚህ በኋላስ ቤት እስኪሰራ ምንድነው፣ የት ነው የምትሆኑት? ክራይ ይሰጣችኋል የሚል ተስፋ ተሰጥቶናል። እስካሁን አልደረሰንም። በክራይ ቤት ወጥታችሁ ትቀመጣላችሁ የሚል ነበር። ክራዩ አልደረሰንም። ድንኳን ውስጥ ስትቀመጡስ እንደው ምግብ የሚበላ የሚጠጣ ይመጣላችኋል? እስካሁን ያው ኢትዮጵያ ሕዝብ እየተረባረበ ነው። በምግብኝ ያመጣሉ ወረዳም ያመጡ ነበር። በአሁኑ ሰዓት ሶስት ቀን ይኖ የተቋረጠ መሰለኝ ግን የተወሰነ ግን ህዝቡ ነው አብዛኛው የሚረባረበ። አደጋው በደረሰ ሰሞን ሮጦ በመውጣቱ ከአደጋው ያመለጠ እዩኤል ባየ የተባለን ታዳጊ አነጋግረን ነበር። የሆነ ሲሚሲሩ ቆየረ ትልት ያለ ወንበርሳ እና ምናንድ እዩኤልን ስናነጋግረው ይገኝ የነበረው ሆስፒታል ውስጥ ሲሆን ከሆስፒታል ከወጣ በኋላ ወዴት እንደተወሰደ ጠይቀናል። በወቅቱ ስታስታምመው የነበረችው አክስቱ ስትሆን፣ ዛሬ አባቱን አቶ ባየ ማሬን አግኝተነዋል። አዎ፣ እንረዳቸዋለን እናግዛቸዋለን ብለው ነበር። እንግዲህ እስካሁን ግን ምንም ነገር የለም። ለተከራይ ምንድን ነው ይሰጣል የተባለው ኮንዶሚኒየም ብለው ነበር። ያው እንግዲህ አስር ዘጠና የምትባል ኮንዶሚኒየም አለ። እሷን ብለው ነበር። እስካሁን እንግዲህ ምንም ነገር የለም። ገንዘብ ሳልተሰጣችሁ? አዎ። ያገኘኸው ግን በገንዘብ ያገኘኸው እርዳታ አለ እስካሁን? እስካሁን ከአንድ ሰው ከእንግሊዝ አስር ሺ ብር ልኮልኛል። ሌላ ነገር ያገኘኸው የለም? ሌላ ነገር የለም። ለቀብርስ ለምናምንስ ተብሎ የተሰጠ ነገር አለ? ለቀብር ብሎ የተሰጠ አለ። ግን ያው አስር ሰጥተውኛል። ሌላውን ግን ሌላ ጊዜ እንሰጣለን ብለው አስር አስር ነበር የተባለው። ሌላ ጊዜ እንሰጣለን ብለው እስካሁን አልሰጡኝም። እንግዲህ ሌላውን እንዴት እንደሚሆን አላውቅም። እና እየልን አሁን ይዘህ የምትገኘው የት ነው? አሁን የጓደኞች ቤት ነው፣ ጎረቤት ዛው አካባቢ አቶ ባየ ባለቤቱን አንድ ልጁንና የሚያሳድገውን ልጅ ጨምሮ ሶስት ልጆች እንዳጣ አሁን ከሁሉ በላይ የልጁ ነገር እንደሚያሳስበው ገልጾልናል። በዚህ ቦታ ሕጋዊ ካርታ ኖሯቸው ቤት የነበራቸው ተከራይተው ይኖሩ የነበሩ የነበሩና እንዲሁም ከሌላ ቦታ ተፈናቅለው በጊዜያዊ መጠለያ በተጨማሪም ሸራ ወጥረው በአካባቢው ላይ ይኖሩ የነበሩ ሰዎች ይገኙበታል። የአሜሪካ ድምፅ ካነጋገራቸው ነዋሪዎች መካከል አሁን ስላሉበት ሁኔታ ሲናገሩ ለተወሰኑት ቤት ተሰጥቷቸዋል፣ ገንዘብም አግኝተዋል ሲባል መስማታቸውን ገልጸዋል። በተለይ የማህበር ቤት የነበራቸው ከአንድ ቤት ከሰባት በላይ ቤተሰብ ያጡትን ጨምሮ ግን አሁንም በአንድ ላይ ተሰብስበው ቤተሰብ ያላቸው ቤተሰቦቻቸው ጋር ተጠግተው እንደሚገኙ ገልጸው በዚህ ሁኔታ የተገባውን ቃል በተስፋ እየተጠባበቁ መሆናቸውን ተናግረዋል። ስለዚህ ሁኔታ ለመጠየቅ ወደ አዲስ አበባ ከተማ የኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ዳግማዊት ሞገስ ጋር ተደጋጋሚ የስልክ ጥሪ ሙከራ አድርገን አልተሳካልንም። ነገር ግን የአዲስ አበባ ከተማ አስተዳደር ከአንድ ሳምንት በፊት በ24 ሚሊዮን ብር ወጪ የተሰሩ 110 ቤቶችን ለተጎጂዎች ማስረከቡ በሀገር ውስጥ ብዙሃን መገናኛ ተዘግቧል። በተጨማሪም በዚህ ቦታ በደረሰው አደጋ ተጎጂ የሆኑ ሰዎችን በቋሚነት ለማቋቋም ዝርዝር ማዕቀፍ ተዘጋጅቶ ስራ መጀመሩን አስታውቆ ነበር። ይህንን ዝርዝር ማዕቀፍም በይፋ ለሀገር ውስጥ መገናኛ አስታውቋል። እኛም ሁኔታውን ተከታትለን ዘገባ ለማቅረብ ጥረት እናደርጋለን።